የአሜሪካ ድምጽ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽት 3 ሰዓት እስከ አራት ሰዓት በ22 ና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በውጭ አገር የሚገኙ ኢትዮጵያውያን አገር ውስጥ ለሚገኙ ለተፈናቀሉና ቤተሰቦቻቸው ለተገደሉባቸው ሰዎች የሚያደርጉት የእርዳታ ጥረት፣ ምንም ብንርቅ ከተለያየ ቦታ ብንኖር መንፈሳችንም ልባችንም ከእናንተ ጋር ነው ለማለት፣ በመከራ ጊዜ በኢትዮጵያ ባህል ሁሉም ሰው፣ ጎረቤት የመጀመሪያ ስራው ማጽናናት ነው፣ የማጽናናት ስራ መስራት ነው። በዚህ ምክንያት ነው በተለያዩ የኢትዮጵያ ክልሎችም ይሁን በተለያየ የዓለም ክልል በኢትዮጵያኖች ላይ ለሚደርሰው ችግር እርዳታ የምናገርገውን። ወሎ ውስጥ እንደዚሁ ቤተሰቦች ወጣት ልጆች ሲገደሉ ለእያንዳንዱ ፋሚሊ አስር አስር ሺህ ብር ለሀያ አንድ ይሁ አከፋፍለናል። አሁን በቀደም ከዛ በኋላ ደግሞ ያው ከሶማሌ ክልል አስተዳደር ኦሮሞዎች ሲፈናቀሉ ሀያ አምስት ሺ ብር ለአባ ገዳ በየነ ስምቶ በኩል ልከን ያ ገንዘብ መጠለያ እየተሰራላቸው እንደሆነ አሁን ተገልጾልናል። መጀመሪያ የሰማችኋቸው የዓለም አቀፍ ትብብር ለኢትዮጵያውያን መብት ሰብሳቢ አቶ ታማኝ በየነን ሲሆን ተከትለው የሰማችኋቸው ደግሞ የትብብሩን የአቅም ግንባታ ኃላፊ አቶ ዳኛቸው ተሾመን ነው። የሰዓቱን የዓለም ዜና ተከትሎ በሚቀርበው የቅዳሜ ምሽት ቅንብራችን ጠብቋቸው። የቅዳሜ ምሽት መዝናኛችሁ የሙዚቃ ቃናም ዛሬም እንደወትረው የሳምንቱን ምርጥ ምርጥ ዜማዎች አካቶ ቀርቧል። ጤና ስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የቅዳሜ መጋቢት 8 2010 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። የቴክኒክ አቀናባሪን ብርሃን ኃይሉን ይዤ እስከ ስርጭታችን ፍጻሜ አራት ሰአት ድረስ አብሬያችሁ አምሻለሁ። አሁን ግን በቅድሚያ የሰዓቱን የዓለም ዜና ጤና ይስጥልኝ። እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። በዩናይትድ ስቴትስ ዜና እንጀምራለን። የቀድሞ የፌዴራል ምርመራ ቢሮ የኤፍቢአይ ምክትል ዲሬክተር አንድሮ መከብ ከስራቸው ተባረሩ። ጠቅላይ አቃቢ ሕግ ጄፍ ሴሽንስ ትናንት አርብ ከመሸ ባወጡት መግለጫ ነው መከብ ከአሁኗ ሰዓት ጀምሮ ከስራ ተወግደዋል ሲሉ ያስታወቁት። በአንድ ወቅት የፌዴራሉ ምርመራ ቢሮ ሁለተኛ ከፍተኛ ባለስልጣን የነበሩት መከብ ፕሬዚደንት ዶናልድ ትራምፕ ትራምፕ በፖለቲካ አድላዊነት በይፋ ሲወነጅሏቸው እንደነበረ የሚታወስ ነው። ከስራ እንዲባረሩም ፕሬዚደንቱ ፍላጎት እንደነበራቸው ሲገለጽ ቆይቷል። መካየብ ስልጣናቸውን ባለፈው ጥር ወር መጨረሻ እንደሚለቁ አስታውቀው ከነገ እሁድ ማለት የልደታቸው ቀን ጀምረው በአገልግሎታቸው የሚገባቸውን ጥቅም ይዘው በጡረታ ሊገለሉ አቅደው ነበር። አሁን ግን አስቀድመው በመባረራቸው የተነሳ የጡረታቸውን ጥቅሞች በሙሉ ወይም በከፊል የማጣት አደጋ ተደቅኖባቸዋል። ፕሬዚዳንት ትራምፕ አንድሩ መኬብ መባረራቸውን ለዲሞክራሲ ታላቅ ቀን ሲሉ በትዊተር ደስታቸውን ገልጸዋል። ጠቅላይ አቃቤ ሕጉ ሴሽንስ ያወጡት መግለጫ በዋና ተቆጣጣሪው ሪፖርትና በኤፍቢአይ የሙያ ኃላፊነት ተቆጣጣሪ ቢሮ ምርመራ ውጤት እንዲሁም በድርጅቱ የከፍተኛ ባለሙያ ባለስልጣናት ምክረ ሀሳብ መሰረት አሰናብቻቸዋለሁ ነው ያሉት። ሩሲያ ሀያ ሶስት የብሪታንያ ዲፕሎማቶችን ከሀገሬ አስወጣለሁ ስትል አስታወቀች። ሩሲያ ይህንን የብቀላ እርምጃ የወሰደችው ብሪታንያ የቀድሞውን ሩሲያዊ ሰላይ ሴርጌ ስክሪፓልንና ልጃቸውን ዩሊያን መመረዛቸውን በተመለከተ ሀያ ሶስት የሩሲያ ዲፕሎማቶችን ስለማስወጣት ከወሰነች በኋላ ነው። ሩሲያዊው እና ልጃቸው በእንግሊዟ ሶልስበሪ ከተማ አንድ ፓርክ ውስጥ ራሳቸውን ስተው ተገኝተው አሁን በአስጊ ሁኔታ ሆስፒታል ናቸው። ሁለቱ የታመሙት ኖቪቾክ የሚባለውን የቅድሞዋ ሶቪየት ሕብረት ዘመን የተሰራና የአሁኒቱ ሩሲያ የወረሰችው መርዝ ቀምሰው ነው ሲሉ የብሪታንያ ባለስልጣናት ማስታወቃቸው የሚዘነጋ አይደለም። የስዊድንና የሰሜን ኮሪያ የውጭ ጉዳይ ሚኒስትር ሪ ዮንግ ንግግር ዛሬ ቅዳሜ ስቶክሆልም ላይ እንደሚቀጥል ተሰማ። የሰሜን ኮሪያው የውጭ ጉዳይ ሚኒስትር የስዊድን ጉብኝት ዩናይትድ ስቴትስና ሰሜን ኮሪያን የዩናይትድ ስቴትስና የሰሜን ኮሪያን ንግግር መንገዱን ያመቻችለት ይሆናል ሲሉ አንዳንድ ዓለም አቀፍ ታዛቢዎች ተናግረዋል። ስለ ስቶኮልሙ ንግግር ቀረቤታ ያላቸው ምንጮች እንዳሉት ንግግሩ ትናንት አርብ ነበር ሊጠናቀቅ የታገደው። የተባበሩት መንግስታት ድርጅት የስዊድን አምባሳደር ኦላፍ ስኮል ትናንት በሰጡት ቃል ሀገራ አቸው ውይይቶቹን በማስተናገድ የኮሪያን ልሳነ ምድር ውጥረት በማርገብ ልታግዝ እየሞከረች ነች ማለታቸው ይታወሳል። የአፍጋኒስታን ፕሬዚደንት አሽራፍ ጋኒ የፓኪስታኑን ጠቅላይ ሚኒስትር ሻሂድ ካከን አባስን ሀገራቸውን እንዲጎበኙ በይፋ ጋበዙ። በእርስ በርስ መጠራጠርና ለመተማመን የተወረሰውን የሀገሮቻችንን ግንኙነት ለማሻሻል አጠቃላይ የሆነ ውይይት እናድርግ ብለው ነው የጋበዟቸው። ጋኒ ግብዣውን ያደረጉት ዛሬ በካቡል ቤተ መንግስት፣ የፓኪስታንን የብሔራዊ ጸጥታ አማካሪ ናስር ጃንዋን ተቀብለው ባነጋገሩበት ወቅት ነው። በመጨረሻም የቻይና ፓርላማ ፕሬዝደንት ሺ ጂንፒንግን ዛሬ ለሁለተኛ የስልጣን ዘመን ሀገሪቱን እንዲመሩ የስልጣን ዘመናቸውም ከዚህም በኋላ ሳይገደብ መምራታቸውን እንዲቀጥሉ በሙሉ ድምፅ መርጧቸዋል። የፕሬዝደንት የስልጣን ዘመን በሁለት እንዲወሰን ሌሎችንም ለውጦች በሁለት እንዳይወሰን ሌሎችንም ለውጦች ጨምሮ የቀረበ የህገ መንግስት ማሻሻያ ባለፈው ሳምንት እሁድ መጽደቁ ይታወሳል። አድማጮች ዜናው አበቃ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የቅዳሜ መጋቢት ስምንት ስርጭታችንን ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱን የዓለም ዜና ነበር ያደመጥነው። አድማጮች አሁን ወደ ምሽቱ ቀዳሚ ቅንብር ልውሰዳችሁ። ከአምስት ዓመታት በፊት በሰሜን አሜሪካ የተቋቋመው ዓለም አቀፍ ትብብር ለኢትዮጵያውያን መብት የተሰኘው ቡድን ከሶማሌ ክልል ለተፈናቀሉና በአማራ ክልል ቤተሰቦቻቸው ለተገደሉባቸው የገንዘብ እርዳታ ለግሷል። ድርጅቱ በቅርቡ እያከናወናቸው ያላቸውን ተግባራት አስመልክቶም ጽዮን ግርማ የድርጅቱን ሰብሳቢ አቶ ታማኝ በየነንና የትብብሩን አቅም ግንባታ ኃላፊ አቶ ዳኛቸው ተሾመን አነጋግራ ተከታዩን አጠናቅራለች። ሳውዲ አረቢያ ኢትዮጵያውያን ወደ ሀገራቸው እንዲመለሱ ስታደርግ የተቋቋመ ድርጅት መሆኑን የዓለም አቀፍ ትብብር ለኢትዮጵያውያን መብት መስራቾች ይናገራሉ። ሰሞኑን በአማራ ክልል በሰሜን ወሎ ዞን በወልዲያ በመርሳ በቆቦና በሌሎች አካባቢዎች በሚገኙ ከተሞች በመንግስት ታጣቂዎች ለተገደሉ ሰዎች ቤተሰቦችና በተኩስ አካላቸው ለተጎዳ ቤተሰቦች የገንዘብ እርዳታ ማድረጋቸውን ገልጸውልናል። በተጨማሪም ከሶማሌ ክልል ለተፈናቀሉ የኦሮሞ ማህበረሰብ ተወላጅ ኢትዮጵያውያን የገንዘብ ድጋፍ ማድረጋቸውንም ነግረውናል። ይህ የእርዳታ ገንዘብ የተገኘው በውጭ አገር ከሚገኙ ኢትዮጵያውያን ሀገር ውስጥ ለሚገኙ ኢትዮጵያውያን በመሆኑ እርዳታው ከተደረገላቸው ሰዎች መካከል ጥቂቶቹን ደውለን ጠይቀናቸው ነበር። በወልዲያ ከተማ ወንድ ልጃቸው የተገደለባቸው አባት ናቸው፣ ደውለን ጠየቅናቸው። ሀዘናቸውን ለተካፈሏቸው አመስግነዋል። በሰብአመትና በስንት እድሜያችን ነው በከራይተን አሳድገን አሳድገን እንደዚህ አይነት አባትና እናት መጦል ሲገባ እዛጭሩ እንደዚህ አይነት ነገር አለምታችን ነበረ ትንሽ አይነ ያለው ልጅ ነበረ። በቃ ዚያር እንግዲህ ምንም የትም ቦታ የምንደርሰው ነገር የለም። በእኛ ላይ የደረሰ ግፍና በደል ማድረገው ነገር የለም። አዝናለን። ከማዘን ውጭ ምንም አቅም የለን፣ ጉልበት የለን፣ ምንም ማድረግ አይቻልም። ወገኖቻችን ለእኛ ለዚህ ጉዳይ ይሄን ይሄነ ብለው ላጥናኑም አንዳንድ ነገሮችን ያደረጉልን በእውነት እናገር ይከብደኛል እህሜና ዜና ላጥናናን ሁሉ በውጭም ሆነ በሀገር ውስጥ ላጥናና ላጥማና ወገኖቻችንን በጣም ነው የምናመሰል ነው። ምንም የምናደርገው ነገር የለም። እግዚአብሔር ግን ፍርድ ስጠን ነው። ምንም የምናደርገው ነገር የለም። በጠባሪያችን ጠባሪያችን ተለየም። እኔ በጣም በእውነት ማመሰል ነው። በውጭም በውስጥ ላለው ኢትዮጵያኖች ነች። በእውነት እድሜና ጤና ነው የሚመኝላችሁ በእውነት በቃ ላጥናናችሁን ሁሉ የእኛ ይድረስባችሁ እኛ የደረሰው አይ ድረስባችሁ ነው። የሀያ ስምንት ዓመቱ ቴድሮስ አበራ በመርሳ ከተማ በቅርቡ በጥይት ተመቶ ከባድ የመቁሰል አደጋ ደርሶበታል ብለውናል እናቱ። ኢትዮጵያውያን ለዚህ ልጅ ሕክምና የላኩት አስር ሺህ ብር እንደ ደረሳቸውም እናቱ ወይዘሮ ኩርሻ ይማም ይናገራሉ። አሁን ብዙ ሰብሯል እግሩ፣ ማ እግሩ ላይ አገዳው ላይ አጥንቱ አሁን በምን ሁኔታ ላይ ይገኛል ጤንነቱ? ገና እዛው ሆስፒታል እንደተኛ ነው። ገና እዛው ተኝቷል።

ሌላው በአማራ ክልል በመርሳ ከተማ የ23 ዓመት ወንድ ልጃቸው አቶ አብዱ ሞላ የተገደለባቸው አባት በተመሳሳይ ያመሰግናሉ። ምስጋናውን እያመሰገን ነው። በመችን በፈጣሪ ስም እያመሰገን ነው ያለ ነው። መችን በርካታ በ ያለብን በእኛ በኩል በዚህ በኩል ያው ቤቴ አምስት ቤት ፈርሶብኝ ያና አምስት ቤቴ ባህር ዛሴ ቆርቆሮ እንጨቱ ሁሉ ነገር ተወርሼ ነው ዝም ብዬ ምትክ ቦታ እንኳን ሳልሰጥ ያለሁት። ከዚህ ደግሞ በአንድ ምክንያት የአምስት ዓመት ያክል በስር ነው የከረምኩት ገና አሁን እየተፈጠሁ ነው። እስር ላይ እንዳለሁ ያው ልጄ ሞተብኝ፣ ያው ደግሞ ወጣሁኝ። ይህምን አዘን ደግሞ ተቀብዬ ቁጭ ያርገን ስለ ያለሁት ዓለም አቀፍ ትብብር ለኢትዮጵያውያን ሌላው ያደረገው የገንዘብ ድጋፍ ከሶማሌ ክልል ለተፈናቀሉ ኢትዮጵያውያን ለተወሰኑት ቤት ማሰሪያ የሚሆን ገንዘብ ነው። አባ ገዳ በየነ ሰንበቶ ኢትዮጵያውያኑ ለኢትዮጵያውያን የረዱት ገንዘብ ነው ተብሎ እንደተሰጣቸውና እርሱንም በህብረት ሆነው ቤት እያሰሩበት መሆኑን ገልጸውልናል። ከሱማሌ ክልል ለተፈናቀሉ እንደ አባ ገዳ የተላክልንን ወስደናል። ወስደን እየሰራንበት ነው። ምን እየሰራችሁበት ነው? ቤት እየሰራንበት ነው። እንደውም ከወጣቶች በቢል ማሰባስበን ባለፈው ወደ ስልሳ አራት ሺ ብር ከዚሁ ከሀገር ውስጥ አገኘን ተመቂ tamo para... ሶስት መቶ ሺህ ብር አገኘን። ከዚሁ ከኦሮሚያ መቂ ከጠማ ምስራት ሸዋ ማለት ነው። ምን ያህል ቤቶች እየሰራችሁበት ነው? ለምን ያህል ተፈናቃዮች የሚሆን ነገር እየሰራችሁ ነው? ያው እንግዲህ በፊት ሀምሳ ሺህ ነበረ ቤቶች ይጨርሳሉ ያሉን፣ አሁን ወደ ሰባ ሺህ ብር ነው። ሁሉ ነገር ተወደደብን። ዛሬ ሁሉ ሁለት መቶ አምሳ ሺህ ብር አውጥተን ቆርቆሮ ሁሉ ተወደደ። ድሮ ቆርቆሮ ወደ መቶ ምናምን ነበረ፣ አሁን ወደ ሁለት መቶ ሰላሳ አምስት ብር ክብር ሆነብን እዚህ ተወደደ። ስለዚህ አስራ ስድስት ቤቶችን ሰርተናል። አሁን ወደ አራት ቤት ነው ከዚህም እየጨመርንበት ማለት ነው። ለአንዱ ችግር ሌላው መድረስ የኢትዮጵያውያን መገለጫ ባህል ነው ይላሉ አባገዳ በየነ ሰንበቶ ኢትዮጵያዊ ድሮም ይረዳዳል። ዛሬ እኛ የጀመርነው ሳይን ከአያት ቅድሚያት የመጣ ነው። መተዛዘን፣ አብሮ መብላት፣ ላጣ መስጠት፣ በሬ ላጣ በሬ መስጠት፣ ላም ላጣ ላም መስጠት፣ ቤት ያጣ ቤትን ሰርቶ መርዳት፣ ፈረስ ያጣ ፈረስ መስጠት። ኢትዮጵያዊ አንድነታችን መቼስ ቋንቋ ዥጉርጉር ይሁን እንጂ ደማችን አንድ ነው። ይሄ ከአያት ቅድሚያት የመጣልን ነው። እግዚአብሔር ይስጥልን። እግዚአብሔር በሆ በእውነት እግዚአብሔር ይስጣችው። አሁንም ተባረኩ። ዚህ የደረሰውን በሰው ልጅ ላይ እግዚአብሔር አድርስ። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን አሁንም ለወደፊትም በሀሳብም በሞራልም እንዳይለዩን ምስጋና እናቀርባለን። በመላው ዓለም ከሚገኙ ኢትዮጵያውያን ገንዘብ በማሰባሰብ ለተጎዱና ና ለተቸገሩ ኢትዮጵያውያን የገንዘብ ድጋፍ እንደሚያደርግ የገለጸው ድርጅት ዓለም አቀፍ ትብብር ለኢትዮጵያውያን መብት ሰብሳቢ አቶ ታማኝ በየንና የድርጅቱ የአቅም ግንባታ አስተባባሪ አቶ ዳኛቸው ተሾመን የገንዘብ ድጋፉን ለማድረግ ለምን አስ ሰባችሁ ለምን እነዚህን አካባቢና እነዚህን ሰዎች መረጣችኋቸው? ስል ጠይቄያቸው ነበር። አቶ ታማኝ ከሚያብራሩበት ይጀምራሉ። እኛ ቆይተናል። በየትኛውም የዓለም ክልል ይሁን አቅማችን በፈቀደ መጠን ኢትዮጵያውያን ለሚደርስባቸው ችግር ተስፋ የመሆን አይዟችሁ የማለት ስራ ነው የምንሰራው። በዚህ ምክንያት በተለይም አሁን በወልድያ ለምሳሌ ልጆቻቸው የነገ ጧሪዎቻቸው ናቸው የነገ ተስፋዎቻቸው ነበሩ። እነዚህ ሲሞቱ በቤተሰብ ላይ የሚመጣው ትልቁ የልብ ስብራት ተስፋ ማጣት ነው እና እነዚህን ወገኖቻችንን ምንም ብንርቅ፣ የተለያየ ቦታ ብንኖር መንፈሳችንም ልባችንም ከእናንተ ጋር ነው ለማለት በመከራ ጊዜ በኢትዮጵያ ባህል ሁሉም ሰው ጎረቤት፣ የመጀመሪያ ስራው የማጽናናት ስራ መስራት ነው። በዚህ ምክንያት በተለያዩ የኢትዮጵያ ክልሎችም ይሆን በተለያየ ዓለም ክልል በኢትዮጵያውያኖች ላይ ለሚደርሰው ችግር እርዳታ የምናደርገው እና እነዚህም ኢትዮጵያውያኖች በኦሮሚያ አካባቢም የተፈናቀሉትን ጭምር የምናደርገው እርዳታ ከዚህ መንፈስ በመነሳት አቶ ዳኛቸው እንግዲህ ብዙ የገዘፈ ችግር ነው ኢትዮጵያ ውስጥ በየቀኑ እየተከሰተ ያለው ዘለግ ያለ ጊዜ ነው የያዘው። ና እንዴት ነው እነዚህ ሰዎችን መርጣችሁ ከዛ ውስጥ ልሰጧቸው የቻላችሁት በምን ያህል መጠን ነው የምታዳርሱት? እንግዲህ የምናዳርሰው የኢትዮጵያ ሕዝብ እዚህ በዲያስፖራ ያለው ደግ ሕዝብ ነው የኢትዮጵያ ሕዝብ እና እዛ ከዛሬ አምስት ዓመት ጀምሮ ክራይሲስ ሲመጣ ዋጡ እያልን የምንሰበስበው ለኢመርጀንሲ ብለን ያስቀመጥነው ገንዘብ አለ እና ከዛ ውስጥ እንደ ሁኔታው አሰቃቂነት የተጎዱት ሰዎች ምን ያህል ናቸው፣ ምን ያህል እርዳታ ያስፈልጋቸዋል በሚል አይተን እናደረጋለን። ለምሳሌ የመጀመሪያው ኦሮሚያ የዚህ የመሬት ነጠቃ ላይ ሲቃወሙ የተገደሉ ሰባ ኦሮሞዎች ገና ሲገደሉ ያን ጊዜ ነው ለእያንዳንዱ ቤተሰብ እነኝ ብዙዎቹ ወጣቶች አንዳንዶቹ አውቶ ታማኝ እንዳለ አውጥ ጧሪዎች ናቸው። በስንት መከራ እንጨት ሸጠው ከሰል ሸጠው ያሳደጓቸው ናቸው እና ለቤተሰቦቹ ትንሽ መቋቋማም የሚሆን ቢሆን አምስት ሺህም ሰባት ሺህም አስር ሺህም እንደዚሁ እንደ ችሎታችን አከፋፍለናል። ከዛ ጊዜ ጀምሮ አሁንም ይሄን ስናደረግ ቤተሰቦቹን እያየን አቅማቸውን እያየን ያው አቶ ታማኝ እንዳለው አሁንም የሀዘን መግለጫ ነው። ነገር ግን ደግሞ አንዳንዴ የቤተሰቡን ሁኔታ አይተን የምናደረግበት ጊዜ አለ። አሁን ዲቴሉስ ዝርዝሩ ውስጥ ለመግባት ትንሽ ያስቸግራል። ግን በሆኑ መስፈርቶች አሉን የምንመለከትበትና እና በዛ መሰረት ነው የምንሰራው። አቶ ታማኝ እንግዲህ በእንደዚህ አይነት ገንዘብ አሰባስቦ በመርዳት ይታወቃሉ፣ ድርጅታችሁም ይታወቃል እና ምን አይነት ምላሽ ታገኛላችሁ? የገንዘብ መዋጮ በምንሰበስቡ ጊዜ በጣም አሰልቺ ነው። የሰው ፊት ማየት ከባድ ነው። ግን በተመሳሳይ ደግሞ እንዲሁ ልባቸው የሚደማ የሰው የኢትዮጵያዊነት ፍቅር ያላቸው ወገኖቻችን ከመላው ዓለም አንድ ጊዜ ስራችንን ደጋግመው አይተው ገምግመው አይዟችሁ ብለው እኛ ሳንጠይቅ በአካውንታችን ደውለው በኢሜልም በተለያየ መልእክትም ገንዘብ መላክ እንፈልጋለን የሚሉ በቤተ ክርስቲያን፣ በመስጊድ፣ በተለያየ ማህበር እየተደራጁ እየደወሉ ስለሚያበረታቱን አንዱ ተስፋችን ውስጥ ሲሆን፣ ሁለተኛ ምንም ከማያውቁት ወገናቸው ከውጭ እንዲህ ተልኮላችኋል ብለን ትንሽ ፍራንክ ስንሰጣቸው በወገኖቻችን ላይ የሚያድረው ተስፋ እና የሚሰጡን ምላሽ ጉልበትም የሆነን እሱ ነው እና በዚህ በግሎባል አላያንስ አመራር ውስጥ የተሰባሰቡት ወገኖቼ አብዛኛዎቹ በተለያየ የስራ መስክ የተሰማሩ ናቸው። ግን ሙሉ ጊዜያቸውን እንዲሰጡ የሚያደርጋቸው እና በበጎ ፈቃድ እንዲሰሩ የሚያደርጋቸው ከዚህ ከተጎጂዎቹ በኩል የሚሰማው ድምፅ የተስፋ የማድረግ እንግዲህ እዚህ ምድር ላይ ሊገዛ የማይችል ትልቁ ነገር ተስፋ ነው እና በትንሽ ነገር ሰው ተስፋ ሲያደርግ ስለምናይ ያ ጉልበት ሆኖን ያንቀሳቅሰናል እንጂ። የሰው ፊት ማየትና መለመን በጣም ከባድ ነገር ነው፣ ግን በውጤቱ ደግሞ የበለጠ ስለምንደሰት የበለጠ እንድንሰራ ያደርገናል። በዚህ አጭር ጊዜ ውስጥ እስቲ ምን ያህል ገንዘብ ወጪ አድርጋችሁ የት አካባቢ ያሉ ኢትዮጵያውያንን ረዳችሁ? አቶ ዳኛቸው እስቲ። አዎ እንግዲህ ባለፉት አመት ተኩል እንኳን ብንመለከት፣ ቅድም እንዳልኩት የኦሮሚያ የመሬት ነጠቃን በመቃወም ሰላማዊ ሰልፍ ሲደረግ ለሞቱ ወጣት ልጆች ቤተሰቦች ቢያንስ ቢያንስ ወደ ሀምሳ ስምንት ለሚሆኑ ገንዘብ አከፋፍለናል። ከዛ በኋላ ቆሼ ከመቶ በላይ የሆኑ ወገኖች እንደዚሁ ከነነፍሳቸው ሲቀበሩ ወደ ሰባ ለሚሆኑ ለእያንዳንዳቸው አምስት አምስት ሺህ የኢትዮጵያ ብር በዛን ጊዜ አከፋፍለናል። ከዛ በኋላ በደሌ ወረዳ ኢሉባቡር እንደዚሁ ኢትዮጵያውያን ሲፈናቀሉ በዛ ጊዜም ለቤተሰቦቹ፣ ለተማሪዎች ቤት ለተቃጠለባቸው እርዳታ ለማድረግ ሞክረን እሱ ሳይሆን ቀረ በክልሉ ባለው አለመረጋጋት ምክንያት። ከዛ በኋላ ግን አሁን ቅድም እንደተጠቀሰው ወሎ ውስጥ እንደዚሁ ቤተሰቦች ወጣት ልጆች ሲገደሉ ለእያንዳንዱ ፋሚሊ አስር አስር ሺህ ብር ለሀያ አንድ ይመስለኛል እንደዚሁ አከፋፍለናል። አሁን በቀደም ከዛ በኋላ ደግሞ ያው ከሶማሌ ክልል አስተዳደር ኦሮሞዎች ሲፈናቀሉ ሀያ አምስት ሺህ ብር ለበአባ ገዳዎቹ አባ ገዳ በየነ ሰንበቶ በኩል ልከን ያ ገንዘብ መጠለያ እየተሰራላቸው እንደሆነ አሁን ተገልጾልናል እና አሁንም በዚህ በተፈጠረው በኬንያ በተፈጠረው መፈናቀል ምክንያት ላሉት ለተፈጠረው ሁኔታ አስር ሺህ የአሜሪካን ዶላር ለመላክ ተወስኖ እሱን አሁን ለማስተላለፍ በሚቀጥሉት ሶስት አራት ቀን ውስጥ ይደረጋል። ከሞያሌ ወደ ኬንያ ለተፈናቀሉት ማለት ነው። ልክ ነው። በከ- ከሞያሌ ኢትዮጵያ ወደ ኬንያ ለተፈናቀሉት እና እሱንም ገንዘብ ለማድረስ እየተነጋገርን ነው። በሁለት በሶስት ቀን ውስጥ ገንዘቡ ይደርሳል። እዚህ ጋ ትንሽ ልጨምር። እሺ እ አንዳንዶቹ የተዘለሉትን አብሬ ለማንሳት ፈልጌ ነው። ባለፈው አመት ኦሮሚያና በአማራ ክልል በተነሳው ግጭት ለተሰዉ ቤተሰቦች በአማራ ክልልም በተመሳሳይ በርካታ ቤተሰቦችን ረድተናል። በተጨማሪ ከአንድ አመት በፊት በኢትዮጵያ ሶማሌ ክልል ውስጥ ከፍተኛ የረሃብ አደጋ በደረሰ ጊዜ፣ እንግዲህ አንድ እውነት መናገር አለብኝ። አብዛኞቻችን በዚህ በበጎ አድራጎት ስራ ብንሰማራም፣ እንደ ዜጋ ደግሞ የተለያየ የፖለቲካ እምነት አለን። በዚህ የፖለቲካ እንቅስቃሴያችን ከመንግስት ጋር በሀሳብ ልዩነትም በተለያየ መድረክም ስለምንወጣ መንግስት በበጎ አይነት ስለማያይ አንዳንዱ ስራችን እና አንዳንዱ አሰራራችን ከመንግስት ተደብቀን ስለሆነ ብዙ ይፋ የማናረጋቸው ስራ መኖራቸውን እንዲታወቅ እፈልጋለሁ በዚህም ምክንያት በኦጋዴን አካባቢ በደረሰው ረሀብ ችግር በጊዜው ማድረግ የሚገባንን በዳቦ በውሀና ዘይት በመሳሰሉ ከተለያዩ ግብረ ሰናይ ድርጅት ጋር በመሆን አድርሰናለሁ ከሰራናቸው ትልልቅ ስራዎች አንዱ ነው። ብለን የምናምነውም እሱን ነው። በተጨማሪ ደግሞ ቀደም ሲል አቶ ዳኛቸው እንዳነሳው ቆሼ ላይ ያን አይነት አደጋ ሲደርስ በጣም አጣዳፊ ስለነበር፣ በጣም በከፍተኛ ይሄ ዝቅተኛ ኑሮ ደረጃ ላይ የሚገኙ ኢትዮጵያውያን በመሆናቸው በሌላ ጊዜ ካሰባሰብነው ገንዘብ ላይ አንስተን ነው በዛ የተጎዱትን ቤተሰቦች ለመርዳት የሞከር ነው። በተጨማሪ በኢትዮጵያ በተለያየ የፖለቲካ እንቅስቃሴ ምክንያት አገር ጥለው ወጥቶ አደጋ ላይ የወደቁ ዜጎችንም ታድገናል። በአንድ ወቅት ከሰላሳ የማያንሱ ጋዜጠኞች በሁለት ቀን ውስጥ ኬንያ ገብተው የትም መድረሻ ባጡበት ጊዜ ደርሰን ለአንድ ወር የሚሆን ለእያንዳንዳቸው ቤት ኪራይ ከፍለን ለጊዜው መጠለያ እንዲያገኙ አድርገናል። በዚህ መልኩ ከሄድን በጣም በርካታ ስራዎች ሰርተናል። አንዳንዶቹ ግን ይፋ ለማድረግ የሚያስቸግሩ ስለሆኑ ከመናገር እቆጠባለሁ። ይሄ ለማለት ያው ማለት በእርዳታ ላይ የተመሰረቱ ስራዎች ማለት ነው። የእርዳታ ስራዎች ናቸው በሙሉ። ግን ግንኙነት መፍጠር እንደ ወንጀል ስለሚቆጠር ከአንዳንዶቻችን ጋር ያ ግንኙነት ይፋ ሆኖ ቢነገር ደግሞ እዛ በሚኖሩ ዜጎች ላይ የሚያመጣው ችግር ስላለ ማለት በአጠቃላይ በበጀት ደረጃ በአመት ውስጥ ይሄን ያህል ገንዘብ አወጣን የሚለውን ታቁታላችሁ ለምሳሌ ባለፈው አመት ይሄን ያህል ገንዘብ አውጥተናል በዚህ አመት ደግሞ ይሄን ያህል የሚል ማለት ይቻላል በቁጥር ማስቀመጥ ግን በዝርዝር ያለውን ነገር ይዘን መቅረብ ያለብን ይመስለኛል በግምት ግን ማለት እንችላለን በግምትም ባይሆን እንደው በቦል ፓርክ አጠቃላይ በዚህ ባለፈው አመት ውስጥ ብቻ ከመቶ ሺ ብር በላይ ወጥቷል። ከመቶ ሺ ዶላር ባጀት ብለን የምንለው ነገር የለም ከመቶ ሺ ዶላር ማለት ነው ሁኔታ አቤት ከመቶ ሺ ዶላር ማለት ነው። እሺ መቶ ሺ ዶላር አዎ፣ በላይ ወደ መቶ መቶ ሀያ መቶ ሀያ አምስት ሺ በላይ ወጥቷል። በጀት ተብሎ ግን ያወጣ ነው እና ፕላን ማድረግ አይቻልም። ምክንያቱም ሰውም የሚሰጠው ያው ሁኔታዎች ሲበላሹና አሳዛኝ ሁኔታዎች ሲፈጠሩ ነው እና ሁኔታዎች ሳይበላሹ ተዘጋጅቶ መጠበቅ የሚለው ላይ አላተኮርንም። የእኛም በዳያስፖራ ያለው ኮሚኒቲ ይሄንን አልተገነዘበውም። ህዝባችንን ለማመስገን ግን ቅድም አቶ ታማኝም እንዳለው አንድ ሁኔታ ሲፈጠር በዚህ መስጠት እንፈልጋለን ብለው የሚደውሉልን አሉ። ራሳቸው ተደራጅተው ሰበስበው ገንዘብ የሚያስረክቡ አሉ። ቤተ ክርስቲያን አባቶች እና አቡነ መልከጻዴቅ እና አቡነ ጴጥሮስ አሁን በቅርብ ጊዜም ቤተ ክርስቲያናቸውን አሰባስበው ገንዘብ አዘጋጅተው በግሎባል አላያንስ በኩል ይሁን ብለው ልከዋል። ባለፉት ሁለት ሳምንት እንኳን ይሄ ሁኔታ ተፈጥሯል እና ህዝቡንም ማመስገን እንፈልጋለን። በጣም ማመስገን እንፈልጋለን። በጣም ደግ እና ተቆርቋሪ የሆነ ህዝብ ነው የኢትዮጵያ ህዝብ። ይሄንን ሳልል ማለፍ አልፈልግም። ነገር ግን ሳይበላሽ ተዘጋጅቶ መጠበቅ የሚባለውን ነገር ግን ብናስብበት ወዳለው በጠቅላላ ይህን የምናገረው በዲያስፖራ ላሉ ወገኖቼ ነው። ይህንን ስታሰባስቡት በውጭ ሲባል ዩናይትድ ስቴትስ ውስጥ ያሉ ናቸው ወይስ በመላው ዓለም ያሉ ሰዎች ናቸው የሚረዷችሁ የሚለው አንደኛው ሲሆን አስተዋጽኦአቸውን ግን እንዴት እንደው ትገመግሙታላችሁ? ከዚህ ሆነው ወደ አገር ውስጥ ያለውን አስተዋጽኦ እንዴት ታዩታላችሁ? እስቲ ካቶ ታማኝ እሺ። አጠቃላይ በመላው ዓለም ያሉ ነው ማለት የምንችለው ምክንያቱም ከአውስትራሊያ፣ ደቡብ አፍሪካ፣ አውሮፓ፣ እና አሜሪካ ካናዳን ጨምሮ አማውንቱ የተለያየ ይሁን እንጂ ሁሉም ያቁን እስራኤልን ጨምሮ እንዲያውም እስከ ዛሬ ካደረግናቸው የእርዳታ ማሰባሰቢያ ፕሮግራሞች ትልቁን ድርሻ የሚይዘው እስካሁን ድረስ እስራኤል ያደረግነው ነው። ኢትዮጵያ እናድን የሚባሉ ማህበር ያሰባሰበው ዝግጅት ትልቁ ነው ብዬ አስባለሁ። ከደቡብ አፍሪካም ከአውስትራሊያም ከሁሉም አቅማቸው ያደርጉልናል። ስለዚህ በአጠቃላይ በመላው ዓለም ማለት እንችላለን ሁለተኛው ጥያቄ እንዴት ትገመግሙታላቸው? አንድ እንደ ብዛታችን ውጭ እንደ መኖራችን ጠንካራ አይደለንም፣ የአቅማችንን ያህል እያደረግን አይደለንም። አሁን ለምሳሌ ከኢትዮጵያ ሞያሌ ወደ ኬንያ የተፈናቀሉ ዜጎቻችን ለመርዳት በእኛ አቅም እየሞከርን ነው። ካለው ችግር አንጻር ግን በጣም ትንሽ በዚህ አንዳንድ ጊዜ ግራፊክስ የሆነ ስዕል ወይም የአደጋው አይነት የሞት አይነት ካላየን በቀር እጃችን የመዘርጋት ነገር አንዳንዴ ያስቸግራል። በአንዳንድ ወገኖቻችን እና ከዛ በፊት ቀድሞ የመዘጋጀት ቀድሞ የመጠንከርና አደጋው ሲደርስ ወዲያው ደግሞ መፍትሄ የመስጠት እንዲኖረን በዚህ ላይ አክቲቭ የመሆን ነገር ይጎልናል ብዬ ነው የምገምጠው። አቶ ዳኛቸው እዚህ ላይ የሚጨምሩት ነገር ይኖራል? አዎ፣ አቶ ታማኝ ያለውን ለማጠናከር ነው። እኛ ለሕዝባችን ያለን አለኝታ እኛ ብቻ ነን። መንግስት በሚያደርገው የአስተዳደር ጉለት ተፈናቅሎ በአለም ዙሪያ የተበተኑ ኢትዮጵያውያኖች ያላቸው ወገን እኛ ብቻ ነን እና ያንን ከተገነዘብን የምንሰራው ስራ ቀላል ይሆናል። ግን አንዳንድ ጊዜ አንገነዘብም። በቃ ሰቆቃ ባይናችን በሚዲያ ካላየን አንዘጋጅም እና የኢትዮጵያ ሕዝብ ደግነቱ ችሮታው መቆርቆሩ እንዳለ ሆኖ ተዘጋጅቶ መጠበቅ ፕሮአክቲቭ የሆነ ነገር በጣም ይጎለናል። አሁን ባለፈው አመት ውስጥ ተሰጠነው ገንዘብ ከግሎባል አሊያንስ አካውንት ከወጣው ገንዘብ ሰባ ፐርሰንቱ በፊት የተሰበሰበና ለመከላከያ ተብሎ ከተቀመጠው ውስጥ ነው የተሰጠው። አዲስ የተሰበሰበ ገንዘብ ባለፈው አመት ውስጥ የለም ማለት ይቻላል። በዛ አንፃር ሲታይ እና ይሄንን የሚያዳምጡ አዳማጮችም ሆኑ በየ አካባቢው ወደፊትም የሚሰሙ ሰዎች ይህንን እንዲገነዘቡ ለማሳሰብ እወዳለሁ። ምን ያህል ጊዜ ሆነው አሊያንስ እንደው ምን ያህልስ አባላቶች አሉት? እንዴትስ ነው የሚሰራው? አቶ ታማኝ አጠር አድርገው። እሺ፣ ከሁለት ሺህ አስራ ሶስት የሳውዲ ኢትዮጵያውያንን በግፍ ማባረር በጀመረች ጊዜ ለምን እንዲህ አይነት ግፍ በወገኖቻችን ላይ ይደርሳል በሚል ተሰባስበን ነው የጀመርነው። ከዛን ጊዜ ጀምሮ እንግዲህ አምስተኛ አመታችንን እያያዝን ነው አባሎቻችን በመላው ዓለም ያሉ ዜጎች ናቸው። የአባልነት ፎርም ከፍለው በወር ሀያ ብር መዋጮ ያዋጣሉ። ከዛ ውጪ ግን በየጊዜው እንደ ሁኔታው አንዳንድ ከተሞች ለግሎባል አላያንስ ገቢ በማለት የተለያዩ ፕሮግራሞችን አዘጋጅተው ይጠሩናል። ተገኝተን ስለ ድርጅቱ ዓላማና ያደረጋቸውን ስራዎች ገልጸን በዛን ጊዜ የተገኘው ሕዝብ የሚሰጠንን እርዳታ በመቀበል ነው እስካሁን ያለ ነው። ቀደም ሲል እንደተናገርኩትም ከተለያየ አካባቢ ስራችንን ገምግመው ግሎባል አላያንስ በዚህ በኩል ላደረጋችሁት ነገር መልካም ነው፣ ለእንዲህ አይነት ቦታ ደግሞ ይሄን ብታደርሱልን ይሉናል። ያን እናደርጋለን እና በዚህ መልክ ነው ከአባሎቻችን ጋር እና በመላው ዓለም ቀደም ሲል እንደጠቀስኩት በመላው ዓለም ማለት ይቻላል አባሎች አሉ። በጣም አመሰግናለሁ። ጊዜ ርስጥልኝ ሁለታችሁንም ለሰጣችሁን ማብራሪያ መልካም የስራ ጊዜ ይሁንላችሁ። በጣም የጽዮንን እንግዶች እናመሰግናለን። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የዩናይትድ ስቴትስ የዓለም አቀፍ ልማት ተራዶ ድርጅት ዩኤስኤአይዲ አስተዳዳሪ ማርክ ግሪን እና የብሪታንያ የዓለም አቀፍ ልማት ሚኒስትር ፔኒ ሞርዶ በግጭት መሃል ተስፋን መፍጠር የተሰኘ በአይነቱ የመጀመሪያ የሆነ ግዙፍ የሰብአዊ እርዳታ ትልም ይፋ አድርገዋል። ይህ አዲስ ትልም በዓለም ዙሪያ ያሉ ሀሳብ አፍላቂዎች በግጭቶች ምክንያት ለሰብአዊ ቀውሶች የተዳረጉ ለጉዳት የተጋለጡና አዳጋች በሆኑ አካባቢዎች የሚገኙ ሰዎችን ለመድረስ የሚያስችሉ ሀሳቦችን እንዲያፈልቁ የሚያበረታታ ነው በማለት የዛሬው ርዕሰ አንቀጽ ጽሁፉን ይጀምራል። እነዚህ ሁለት አጋር ተቋሞች በጋራ ሆነው ሰብአዊ እርዳታ ስራዎችን ለማቀላጠፍ አዲስ ፈላቂ መንገዶችን ለሚያቀርቡ ድጋፍ የሚሆን ለቀጣዮቹ አምስት ዓመታት 15 ሚሊዮን ዶላር መድበዋል። የመጀመሪያው የአዲስ መንገድ አፍላቂዎች ጥሪ ባለፈው እንደ ኤሮፓውያን የካቲት ወር አጋማሽ ላይ ቀርበዋል። የግሉ ዘርፍ በግጭቶች ምክንያት ለተጎዱ ሰዎች ንጹህ የመጠጥ ውሃና የንጽህና አቅርቦት፣ ህይወት አድን መረጃ፣ የጤናና የኃይል አቅርቦት እንዲሁም አገልግሎት እንዲያደርሱ አሊያም እዚያው ባሉበት አካባቢ እንዲያፈልቁ የሚጋብዝ መሆኑን ነው ርዕሰ አንቀጹ ያስረዳው። ይህ ታላቁ ሰብአዊ ፈተና የተባለው ትልም መንግስትና የግሉ ዘርፍ ከተጠቂው ማህበረሰብ ጎን ሆነው አብረው በመስራት በዓለም ዙሪያ ያለውን ከምንጊዜውም የገዘፈ ሰብአዊ ስቃይ ለመቅረፍ ጥረት እንዲያደርጉ ለማገዝ ብዙ መንግስታትን የሚያሳትፍ የአጋርነት እንቅስቃሴ መሆኑን ርዕሰ አንቀጹ አስረድቷል። በአሁኑ ጊዜ በዓለም ዙሪያ በ25 ሀገሮች ቁጥሩ ወደ 136 ሚሊዮን የሚጠጋ ህዝብ ሰብአዊ እርዳታ ጠባቂ ነው። ለተረጂው ከሚመደበው ገንዘብ ውስጥ ለአዲስ ሀሳብና ስራ ፈጠራ የሚውለው ከዚያ ውስጥ አንድ ከመቶ የማይሞላ መሆኑን እርሳንቀሱ አክሎ ገልጿል። የዩናይትድ ስቴትስና የብሪታንያ መንግስታዊ የረድኤት ድርጅቶች የነደፉት አዲስ እቅድ በ250 ሺ ዶላር ወጪ ከ10 እስከ 15 የሚሆኑ ውጥን ፕሮጂዎችን ይደግፋል ተብሎ ይጠበቃል። የአዲስ ፈጠራ ሀሳቦቻቸው ይሁንታ ላገኙላቸው ከሁለት እስከ አራት ለሚደርሱ ፕሮጂዎች ደግሞ አጣርተው ለማቅረብ ለሙከራና ለመተግበሪያ ድጋፍ የሚሆናቸው አንድ ሚሊዮን ዶላር ይመደባል። ዩኤስኤአይዲና አጋሮቹ ለታላላቅ ትልሞች ድጋፍ ሲሰጡ ይህ አስረኛ ጊዜ መሆኑ ነው። እስካሁን በሰባ ሀገሮች ለአራት መቶ ሀምሳ የአዲስ የስራ ሀሳብ አፍላቂዎች ከግማሽ ቢሊዮን ዶላር በላይ የሚገመት የገንዘብና የቴክኒክ ድጋፍ ማድረጋቸውን ርዕሰ አንቀጹ አክሎ አመልክቷል። ዩናይትድ ስቴትስ ከብሪታንያ እና ከሌሎችም ዓለም አቀፍ አጋሮቿ እንዲሁም በዓለም ዙሪያ ካሉ የአዲስ ሀሳብ አፍላቂዎች ጋር ሆና በግጭቶች ምክንያት በተፈጠሩ ሰብአዊ ቀውሶች የተጎዱ ሰዎችን ሕይወት ለማዳን በመስራቷ ኩራት ይሰማታል በማለት የዛሬው ርዕሰ አንቀጽ ጽሁፉን ያጠቃልላል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ አሁን ቀጣዩ የዕለቱን የአጋማሽ የስርጭት ክፍለ ጊዜ የሚሸፍነው ተረኛው አዎን የሙዚቃ ቃና ቅንብር ነው። ደሳለኝ መኮንን ባለፉት ጥቂት ሳምንታት በልዩ ልዩ ወቅታዊ ፕሮግራሞች ሳቢያ ሳይቀርብ የሰነበተውን የሙዚቃ ቃና ቅንብር ይዞ ብቅ ብሏል። ደስ ለመሆኑ ሙዚቃ ቃና አድማጮች እጅግ ከምን ታስተዋውቅ አሉላ አመሰግናለሁኝ። የአየር መስመሩን ልለቅልኝ ስላሰብክና ስለፈለክ፣ በዛሬ የሙዚቃ ቀና ፕሮግራም የተለያዩ ዜማዎችን ነው የቀረብኩት። ቆየት ያሉ ዜማዎችን፣ የአር ኤን ቢ፣ የፓፕ፣ የሂፓፕ፣ የካንትሪ እንደውም ከድምፅ ያኖችም እንደ ብሩኖ ማርስ ነፍሱን ይማረው እና ማይክል ጃክሰን፣ ማዶና፣ ኬሊ ክላርክሰን በዛሬ የሙዚቃ ቀና ፕሮግራም አጠቃልላቸዋለሁ ብዬ አስባለሁ። ግሩም ነው። ደስ በተለያዩ ዜናዎች ወቅታዊ ጉዳዮች ተይዘን መደበኛ ፕሮግራሞችን እንዲህ እንደ አለፉት ጥቂት ሳምንታት ማቅረብ ሳንችል እንቀራለን። ታዲያ ወዲሁም የበረታ የሚያሳስብ ጉዳይ ሲኖር ቀልብን ወደ ተለየ ሁኔታ የመሳብ ነገር ይጫንና ትንሽ ፈታ የሚያደርገውን እንዲህ እንዳንተ ያለ ፕሮግራሞችን ሳናቀርብ የምንቀርበት ምክንያታዊም ቢሆን አንዳንዴ የሚያስፈልግ ነገር ነው እና የምናጎድለው ጥሩ አድርገሃል። አድማጮች በጉጉት እንደሚጠብቁ ተስፋ አድርጋለሁ። አዝናና፣ እንግዲህ ታዲያ ለምን ስስቲ አንተ ራሱ ጃ ጃ ጃ ጃ በለና ጀምርልንና ወደዛ እንሸጋገራለን ጃ ጃ ጃ <laughs> <laughs> ja, ja, ja, ja, ja, ja, ja. Time goes by so slowly. Time goes by so slowly. Time goes by so slowly. አሉላ በድጋሚ አመሰግናለሁ የአየር መስመሩን ስለለቀክልኝ። ሰላም፣ ሰላም፣ ሰላም። ጤና ይስጥልኝ የተከበራችሁ ሙዚቃ ቃና አድማጮች፣ በያላችሁበት የክብር ሰላምታ ይድረሳችሁ። በዛሬ የሙዚቃ ቃና ፕሮግራም፣ ቀደም ብዬ እንዳልኩት የተለያዩ ምርጥ የሆኑ ዜማዎችን ነው ይዤላችሁ የቀረብኩት። መልካም ድምጫ እየተመኘሁ እየሰማችሁት ያለው አንጋ የተሰኘውን የማዶናን ዜማ ነው። የአውሮፓውያን አቆጣጠር በ2005 ዓ.ም በወጣው ኮንቨንሽን ኦን ዘ ዳንስ ፍሎር ከተሰኘው የማዶና አስረኛ የስቱዲዮ አልበም ውስጥ ሀንጋፕ የተሰኘውን ዜማዋን ነው እያደመጥን ያለ ነው። ማዶና በዚህ በያዝነው ዓመት 14ተኛዋ የሆነውን የስቱዲዮ አልበሟን ለማውጣት ዝግጅት ላይ ትገኛለች። የፓፑን ንግሥት የማዶናን ሃንጋብ የተሰኘውን ዜማውን ነበር እያደመጥ ነው። ቀጥለን የምናደምጠው ዜማ አፕታውን ፋንክ የተሰኘ ሲሆን ቡርኖ ማርስ ከማርክ ራንሰን ጋር በመሆን ነው የሚጫወቱት። አፕታውን ፋንክ ነው። with Saint Laurent, gotta kiss myself, I'm so pretty, I'm too hot, hot call the police and the fireman. I'm too hot, hot make a dragon want to retire, man, I'm too hot, hot say my name, you know who I am, I'm too hot, hot and my band about that, let break it down, girls hit you, hallelujah, Woo. girls hit you, hallelujah, Woo. girls hit you, hallelujah, Woo. cause uptown funk don't give it to you. እንግሊዛዊ የሙዚቃ አቀነባባሪ ማርክ ሮንሰን እና አሜሪካዊ ድምፃዊ ቡርኖ ማርስ አፕታውን ፋንክ እያሉ በጋራ የተጫወቱትን ዜማ ነበር ያደመጥነው። ይህ ዜማ የተለቀቀው እንደ አውሮፓውያን አቆጣጠር በ2015 በአርሲኤ የቅጂ ካምፓኒ አማካይነት ሲሆን ዜማው እንደወጣ ለ14 ተከታታይ ሳምንታት የቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ ይዞ መሰመቱ የሚታወስ ነው። ወደ ቀጣዩ ዜማ ስንሸጋገር ስትሮንገር የተሰኘውን የኬሪ ክላርክሰን ዜማ I'm not going to You know the bed feels warmer Sleeping here alone You know I dream in color And do the things I want You think you got the best of me Think you've had the last and kill you makes you stronger What doesn't kill you makes you stronger Stand a ናሽቪል ቴነሲ ተወላጅ የሆነችውን የፖፕ ድምፃዊ የኬሊ ክላርክሰንን ስትሮንገር የተሰኘውን ዜማዋን ነበር ያደመጥነው። እንደ ኤውሮፓን አቆጣጠር በ2002 በተካሄደው የመጀመሪያው ዙር የአሜሪካን አይዲል የዘፈን ውድድር ተወዳድራ ያሸነፈችው ኬሊ ክላርክሰን 25 ሚሊዮን በላይ የአልበም ቅጅን የሸጠች ሲሆን ሶስት ግራሚዎችንም አሸንፋለች። ኬሊ ከሙዚቃ ሙያ በተጨማሪ የተዋጣላት የፊልም ተዋኝና ደራሲም ነች። ቀጥለን የምናደምጠው ደግሞ ስክሪም የተሰኘውን ማይክል ጃክሰን ከታናሽ እህቱ ከጀነት ጃክሰን ጋር የሚጫወቱትን ዜማ ይሆናል። እስክሪም ዩክሬን የተሰኘውን የማይክል ጃክሰንን ዜማ ነበር ያደመጥነው። ዜማውን የተጫወተው ከታናሽ እህቱ ከጀነት ጃክሰን ጋር ነው። የፓፑ ንጉሥ ከዚህች ዓለም በድንገተኛ ሞት ከተለየን በመጪው የሰኔ ወር አስር አመት ሊሞላው ነው። ሙዚቃዎቹ ግን እስከ ወዲያኛው ከትውልድ ትውልድ ይተላለፋሉ። በመጪው የግንቦት ወር አምሳ ሁለተኛ ዓመት ልደቷን የምታከብረው ታናሽ እህቱ ጀነት ጃክሰን ባለፈው አመት የወንድ ልጅ እናት ሆናለች። በአምሳ አመቷ ነፍሰ ጡር በመሆኗ ብዙዎችን አጃኢብ አሰኝታለች። የልጇንም ስም ኢሳ ብለዋለች። በመቀጠል ደግሞ ቢዮንሴና ኤድ ሸረን በጋራ የተጫወቱትን ፐርፌክት ወደ ተሰኘው ዜማ ነው የምወስዳችሁ። ፐርፌክት I found a love for me. Darling, just dive right in I And sweet. Well, I never knew you were the someone waiting for me. Cause we were just kids when we fell in. found a man stronger than anyone I know. He shares my dreams. I hope that someday we'll share our home. I found love to carry more than just my secrets, to carry love, to carry children of our own. Still kids, but we're so in love. Fighting against all odds, I know we'll be alright this time, darling. Just hold my hand, be your girl, you'll be my man, and I see my future. Listening to our favorite song when I saw you in that dress, looking so beautiful. I don't deserve this, darling. You look perfect. ፐርፌክት የተሰኘውን እንግሊዛዊ ድምጻዊ ኤድ ሸረን እና አሜሪካዊቷ ድምጻዊት ቢዮንሴ በጋራ የተጫወቱትን ዜማ ነበር እያደመጥነው። ዋሽንግተን ዲሲ አካባቢ የምትኖሩ የቢዮንሴ አድናቂዎች ካላችሁ ከባለቤቷ ከጄዚ ጋር በመሆን በመጪው ሐምሌ ሃያ ስምንት ሜሪላንድ በሚገኘው ፌዴክስ ፊልድ ስታዲየም የሙዚቃ ትርኢት ያሳያሉ። የመግቢያ ትኬቱ ከነገ ወዲያ ሰኞ ጀምሮ መሸጥ ይጀምራል። ባልና ሚስቱ በዲሲ ብቻ አይደለም የሙዚቃ ትርኢታቸውን የሚያሳዩት፣ በፊላዶልፊያ፣ ቺካጎ፣ ሂውስተን እና ሎስ አንጀለስ ስን ጨምሮ በሀያ አንድ ከተሞች ነው እየተዘዋወሩ ትርኢታቸውን የሚያሳዩት። ከዚያም ወደ አውሮፓ ጎራ ብለው በአስራ አምስት ከተሞች የሙዚቃ ትርኢት ያሳያሉ። የተከበራቸው የሙዚቃ ቃን አድማጮች፣ ለዛሬ ተመደበልኝ ሰዓት እየተገባደደ ነው። አብራችሁኝ ስለቆያችሁ እያመሰገንኩኝ የምሰናበታችሁ ድራንክ ኦኒው በተሰኘው በሉክ ብራይን የሀገረሰብ ዜማ ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት ደሳለኝ መኮንን ነኝ በእኔ በኩል Ciao. Cottonwood falling like snow in July, sunset, riverside, full wheel drives in a tail light. Roll down the windows, turn it on up. Pour a little crown in a Dixie cup, get the party started. Girl, you make my speakers go boom, boom. Dancing on the tailgate in the full moon. That kind of thing makes a man go ooh, mm -hmm. You're looking so good, and what's left of those? Meanwhile, throwing little cherry bombs into my fire. Good God Almighty. Girl, you make my speakers go boom, boom. Dancing on the tailgate in the full moon. That kind of thing makes a man go mm -hmm. You're looking so good, and what's the left of those blue jeans? Drip of honey on the money maker gotta be. get in the full moon. That kind of thing makes a man. የአሜሪካ ድምጽ ራዲዮ በየሳምንቱ ቅዳሜ ከምሽ ሶስት ሰዓት እስከ አራት ሰዓት በሀያ ሁለትና በሀያ አምስት ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ያበቃ። የምሽቱን ዝግጅቶች ይዤ ያስተናግድኳችሁ አሉላ ከበደ ነኝ። ነገ እሁድ ከምሽ ሶስት ሰዓት ላይ መልሰን እስከምንገናኝ በእኔ በኩል ሰላም፣ ደህና አደሩ።